የዕለተ ማክሰኞ መጋቢት 28 2013 ዓ ም የጋቢና ቬይ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ እንደምናምሽታችኋል። የምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። ለዛሬ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። ታንዛኒያ ለኮቪድ-19 ወረርሽኝ ትኩረት አለመስጠቷ እንደሚያሳስባቸው በዚያ ለብዙ ዓመታት የኖሩ ትውልደ ኢትዮጵያውያን ገለጹ። ክትባትን በተመለከተ የእነሱ አቋም አላቸው። ፕሬዚዳንቱ ካረፈ በኋላ የፖሊሲ ለውጥ ይኖራል አይኖርም አይታወቅም። ነገር ግን አሁን ምንድን ነው የዲፕሎማቲክ ኮሚኒቲ ጥያቄ አቅርቧል። አጠቃላይ ለታንዛኒያ መንግስት በታንዛኒያ የኢትዮጵያ ባለሙሉ ስልጣን አምባሳደር ዮናስ ዮሴፍን የሰማ ነው። በምሽቱ የነዋሪዎቹን ቅሬታ እንዲሁም በዚያ የሚገኘው የኢትዮጵያ ኤምባሲን ምላሽ አካተን ዘገባ ይዘናል። የአቶ ጀዋር መሐመድ የፍርድ ቤት ውሎንም አካተናል። በሌላ በኩል አስትሮባስ የተሰኘ በየክልሉ የሚገኙ ወጣቶች ላይ ሳይንሳዊ መነቃቃትን ስለሚፈጥር የጉዞ መርሃ ግብር መሰናዶ ይዘንላችኋል። ተግነቢያ አስትሮፊዚስት ነች። ንበማ ክቻ በሴቶች የመጀመሪያ ኢትዮጵያ አስትሮፊዚስት ነች ና ዶክተር የሆነች እነሷ ላባ ነው የተማረችው እዛ አካባቢ ብዙዎቹ የሆነ ያው ከዛ ተወልዶ እዚህ ደረጃ ላይ ደርሰና እሷን ሳይዋት እንዲ ሴቶቹን በቃ ሚያናግሯት ነው የሰማችሁት። የመርሃ ግብሩ መስራች አስትሮፊዚስትና የመረጃ ሳይንስ ባለሙያው አቶ ያበባል ታደሰን ነው ከጋቢና ቤጋ የነበራቸው ቆይታ በምሽቱ ይደመጣል። ሙዚቃና ሌሎች መሰናዶዎችንም አካተናል። ኤልያስ አስማረ በቅንብሩ ስመኝሽ ቆየ በዜናዎቹ አብረውኛሉ። አሁን ከአለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን። አመሰግናለሁ ኤደን። በሆሮ ጉድሩና ምስራቅ ወለጋ ዞኖች ሁለት ወረዳዎች ውስጥ ታጣቂዎች ከትላንት በስቲያ ጥቃት አድርሰው ሲቪሎችን መግደላቸው ተገለጸ። በጥቃቱ በአጠቃላይ አስራ ሁለት ሰዎች መገደላቸውንና ቁጥራቸው በውል ያልተገለጸ ሰዎች መቁሰላቸውን የአይን እማኝ ነን ያሉ ሰዎች ለአሜሪካ ድምፅ ተናግረዋል። የሆሮ ጉድሩ ወለጋ ዞን አስተዳዳሪ አቶ በቀለ ደቻሳ በአቤ ዶንጎሮ ወረዳ ውስጥ ኦነግ ሸኔ ሶስት ሲቪሎችን እና ሶስት የሚሊሺያ አባላትን መግደላቸውን ተናግረዋል። ባጸፋውም ሁለት ታጣቂዎች ተገድለዋል ሲሉ አክለዋል። እራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩትና መንግስት ኦነግሸን የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ ባለፈው ሳምንት ከአሜሪካ ድምፅ ጋር ባደረጉት የስልክ ቃለ ምልልስ እኔ የምመራው የኦሮሞ ነጻነት ሰራዊት የገደለው አንድም ንጹህ ሰው የለም በህጋችን ንጹሐንን የሚገድል ይረሸናል ሲሉ መናገራቸው ይታወሳል። እንደዚህ አይነት የንጹሐን ግድያ ኢትዮጵያ ውስጥ በመብዛቱም በገለልተኛ አካል እንዲጣራ ጠይቀው ነበር። ዘገባውን ያደረሰን ናኮር መልካ ነው። ታንዛኒያ ለኮቪድ-19 ወረርሽኝ ትኩረት አለመስጠቷ እንደሚያሳስባቸው በሀገሪቱ ውስጥ ለብዙ አመታት የኖሩ ትውልደ ኢትዮጵያውያን ገልጸዋል። የኮቪድ-19 ክትባት በታንዛኒያ የማይሰጥ መሆኑንም አመልክተዋል። ባለፈው መጋቢት ወር ላይ ህይወታቸው ያለፈው የታንዛኒያው ፕሬዝዳንት ጆን ማጎፉሊ ኮሮና ቫይረስ ወረርሽኝን በማጣጣል ሊታወቁ የነበረ ሲሆን በክትባቱ እምነት እንደሌላቸውም ተናግረው ነበር። የታንዛኒያ ነዋሪ የሆኑ ኢትዮጵያውያንም ታንዛኒያ ውስጥ ስለ ኮሮና ቫይረስ ወረርሽኝ በግልጽ እንደማይነገር በመግለጽ ሰዎች በበሽታው ቢሞቱ እንኳን በግልጽ በኮሮና መሞታቸው እንደማይነገር አስረድተዋል። የታንዛኒያ መንግስት የኮቪድ-19 ወረርሽኝ መኖሩን ከማይቀበሉ መንግስታት አንዱ መሆኑን የሚያሰምሩበት በታንዛኒያ የኢትዮጵያ ባለሙሉ ስልጣን አምባሳደር አምባሳደር ዮናስ ዮሴፍ በበኩላቸው የኢትዮጵያውያኑን ስጋት በቅርበት እየተከታተሉት መሆኑን ተናግረዋል። በጉዳዩ ላይ ከታንዛኒያ መንግስት ጋር እየተመካከሩ መሆኑንም አስታውቀዋል። አድማጮች የዚህን ዜና ዝርዝር በምሽቱ ፕሮግራማችን ላይ እንደገና እንመለስበታለን። በየጊዜው አዳዲስ የኮሮና ቫይረስ ክትባቶች በስኬት እየወጡ ቢሆንም ወረርሽኙን ድል ልንመታው ነው ማለት ግን አይደለም ሲሉ ዓለም አቀፍ የሕዝብ ጤና ጥበቃ አዋቂዎች አስገነዘቡ። የላንሴት የኮቪድ-19 ኮሚሽን ግብረ ኃይል አባላት ዘ ኮንቬንሽን በተባለው መጽሔት ላይ ባሳተሙት ጥናታዊ ጽሁፋቸው ከበፊቱ ይበልጥ ተላላፊ የሆኑት የኮሮና ቫይረስ ዝርያ አይነቶችን ለመቆጣጠር ዓለም በከፍተኛ ሩጫ ላይ እንደሆነች አመልክተዋል። አያይዘውም እየተቀያየረ ያለው የቫይረሱ ዝርያ አሁን ጥቅም ላይ እየዋሉ ያሉትን ክትባቶች እንዳይሰሩ ሊያደርግ እንደሚችል ጠቅሰው፣ ልውጦቹ ዝርያዎች ጨዋታውን ቀይረውታል ብለዋል። የጤና ኤክስፐርቶቹ ግብረ ኃይል አያይዞ ብሪታኒያና ደቡብ አፍሪካ በማስከተልም ብራዚል ላይ የተከሰቱትን ጨምሮ ሶስት አዳዲስ የኮሮና ቫይረስ ልውጦች ስጋት መደቀናቸውን አስገንዝቧል። የኮሮና ቫይረስ ስርጭትን ለመቆጣጠር የዓለም አቀፍ ደረጃን የጠበቀ ስልት ተቀርጾ መንቀሳቀስ እንደሚያስፈልግ አዋቂዎቹ አሳስበዋል። ይህም የአፍና አፍንጫ መሸፈኛ ጭንብል መጠቀም አካላዊ ርቀትን መጠበቅና የቤትና መሰል ዝግ ቦታዎች አየር እንዳይታፈን ማድረግና የክትባት ዘመቻውን መቀጠልን እንደሚጨምር አብራርተዋል። ዩናይትድ ስቴትስና ኢራን ዓለም አቀፉን ኒውክሌር ስምምነት በሚመለከት ዛሬ ቪየና ውስጥ በተዘዋዋሪ መነጋገር ይጀምራሉ። ንግግሩ የኢራንን የኒውክሌር መርሃ ግብር የሚገድበው ዓለም አቀፍ ስምምነት እንዲያንሰራራ በለውጡ የተጣሉባት ማዕቀቦች ስለሚሰረዙበት መንገድ ለመነጋገር የታለመ መሆኑ ተገልጿል። ቪየና ውስጥ ብሪታንያ፣ ፈረንሳይ፣ ቻይና ሩሲያና ጀርመን ዓለም አቀፉን የኢራን ኒውክለር ውል ያንሰራራ ስለሚችልበት መንገድ እየተነጋገሩ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ትላንት ለጋዜጠኞች እንዳስታወቁት ዩናይትድ ስቴትስ የኢራን ጉዳይ ልዩ ተወካይ ሮበርት ማሊ የሚመሯቸውን ልዑካን ይዘው ወደ ቪየና ይጓዛሉ። በመጨረሻም የእስራኤል ፕሬዝዳንት ሩቪን ሪቭሊን ጠቅላይ ሚኒስትር ቤንጃሚን ኔትናሁን አዲስ መንግስት ለመመስረት እንዲሞክሩ የመረጧቸው መሆኑ ተገለጸ። ባለፈው እንደ አውሮፓውያን አቆጣጠር መጋቢት 23 በሁለት አመት ውስጥ ለአራተኛ ጊዜ በተካሄደው ምርጫ አንድም ፓርቲ አብላጫ ድምፅ አላገኘም። ጥምር መንግስት ለመመስረት የሚያበቃ ድምፅ ያገኘ ፓርቲም የለም። ይህን ተከትሎ ፕሬዚዳንቱ አዲሱን መንግስት እንዲያዋቅሩ የመረጧቸው ኔትንያሁ በ25 ቀናት ውስጥ ፓርቲዎችን አጣምረው መንግስታቸውን መመስረት ይኖርባቸዋል። አስፈላጊ ከሆነም ሁለት ሳምንት እንዲጨመርላቸው ሊጠይቁ ይችላሉ። በዚያን ጊዜ ውስጥ መንግስታቸውን ማዋቀር ካልቻሉ ግን ፕሬዚዳንቱ ሌላ እጩ ለመምረጥ እንደሚችሉ ተገልጿል። አድማጮች፣ ለሰዓቱ ያሰናዷቸው ዜናዎች ይህን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ሽ የቆየን ለዜናዎቹ አመሰግናለሁ። የጋቢና ቬ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ታንዛኒያ ለኮቪድ-19 ወረርሽኝ ትኩረት አለመስጠቷ እንደሚያሳስባቸው በዚያ ለብዙ ዓመታት የኖሩ ትውልደ ኢትዮጵያውያን ገለጹ። የኮቪድ-19 ክትባት በሚኖሩበት ሀገር ውስጥ እንደሌለም አመላክተዋል። ለኢትዮጵያውያኑ ስጋት በታንዛኒያ የኢትዮጵያ ኤምባሲ ምላሽ ሰጥቷል። ገልሞ ዳዊት ዝርዝሩን ይዟል። በታንዛኒያ ነዋሪ የሆኑ ኢትዮጵያውያን ስለ ኮሮና ቫይረስ ወረርሽኝ በግልጽ እንደማይነገር ይገልጻሉ። ታንዛኒያ ውስጥ ከ20 ዓመት በላይ የኖሩ አንድ ስማቸው እንዳይጠቀስ የጠየቁ ትውልድ ኢትዮጵያዊ ስለ ሁኔታው እንዲህ ይላሉ። እንግዲህ በሽታው መጀመሪያ እንደታወቀ ያው የሁሉም ሀገሮች ታንዛኒያ ክልከላዎችና በየሁኔታው ተፈጥረው ሁሉም በየራሱ የማድረግ ቴለት ነበረው። በኋላ ያው የመንግስት አቋም ሆኖ ታንዛኒያ ውስጥ ኮሮና ስጋት እንዳልሆነ እንትን በመደረጉ ሁሉ ፍሪ ሆነን በቃ ኖርማል ህይወታችንን መኖር ተያይዘን ነበረ። እርግጥ ነው። ከዛ ግን ብዙዎቹ እዚህ የሚኖሩ ውጭ ሀገር ዜጎች ግንኙነታቸውን በጣም አጥበበውት፣ ከሞላ ጎደል ግን ላይፍ ኦልሞስት የቀጠለ መጥቶ ነበር አንቲል አሁን እስከቅርብ ጊዜ ድረስ ምንድን ነው ግን ዋናው ስቲል በመንግስት ደረጃ ኦፊሻሊ የሚደረግ ነገር የምናየው ነገር የለም። ኮሮናን ቢናያል ስሜቶች አሉ። ብዙ ሰዎች አሁን በቅርብ ጊዜ በጣም ብዙ ሰዎች እየታመሙ እየሞቱ እንደሆነ እንሰማለን። የምናቃቸውም ማናቃቸውም ሰዎች እንደሞቱ ይነገራል። ግን ያው በኮሮና ሞቱ ተብሎ አይባልም። እኚሁ በታንዛኒያ ነዋሪ የሆኑ ኢትዮጵያዊ አንድ ለበሽታው መጋለጡን የጠረጠረ ኢትዮጵያዊ ሐኪሞችን ብጠይቅም የኮቪድ-19 ምርመራ መከልከሉን ገልጸው እስካሁን ግን በኮቪድ-19 ምክንያት የሞተ ኢትዮጵያዊ እንደሌለ ተናግረዋል። ሌላው ለተጓዦች ስለሚሰጠው ከኮቪድ-19 ነጻ የመሆን ማረጋገጫ ለቪዮ የተናገሩ ኢትዮጵያውያን ከታንዛኒያ ወደ ሌላ ሀገር ሲጓዙ የኮቪድ-19 ምርመራ ተደርጎላቸው የማረጋገጫ ወረቀት እንደሚሰጣቸው ገልጸዋል። በታንዛኒያ የሚኖሩ ኢትዮጵያውያን ያነሱት ሌላ ችግር በታንዛኒያ የኢትዮጵያውያን ማህበረሰብ አለመመስረት ነው። ጥቂት በመሆናችን ራሱ አንዱ ተግዳሮት ነው። ማህበር ጠንካራ ማህበር መሀል ለማቋቋም መቻል ግን በተለያዩ ሁኔታዎች በተለይ አሁን ኤምባሲ ከተከፈተ በኋላ የምንገናኝ ፊዚካሊም ባይሆን እየተገናኘን ሀሳብ የምንቀያየር ማህበር አለን። ማህበራችን ግን ለረጅም ጊዜ ሬጅስትሬሽን ማግኘት አልቻለም። በተለያየ ቢሮክራሲ ጉዳዮች ኢንፎርማል እየተንቀሳ በታንዛኒያ የኢትዮጵያ ባለሙሉ ስልጣን አምባሳደር አምባሳደር ዮናስ ዮሴፍ ታንዛኒያ በነዋሪነት ያሉ ኢትዮጵያውያን ቁጥራቸው ትንሽ መሆኑን ገልጸዋል። ብዙዎች ከዓለም አቀፍ ድርጅቶች ጋር ለስራ የሚመጡ እንደሆኑ ተናግረው ሌሎች ግን በሕገ ወጥ የሰዎች ዝውውር ሀገሪቷን ለማቋረጥ ሲሉ በፖሊስ ተይዞ በእስር ቤቶች የሚገኙ መሆናቸውን አመልክተዋል። በወረሽኙ ወቅት ፍልሰተኞችን ወደ አገር መመለሱ እንደቀጠለ ገልጸው ሕመም ላይ የሚገኙት እስኪያገግሙ ባሉበት እንዲቆዩ እየተደረገ መሆኑንም አምባሳደር ዮናስ ገልጸዋል። የታንዛኒያ መንግስት የኮቪድ-19 ወረርሽኝ መኖሩን ከማይቀበሉ መንግስታት አንዱ ነው። አሁን በመላው ዓለም የኮቪድ-19 ክትባት እየተሰጠ ሲሆን በታንዛኒያ ውስጥ ስላለው የክትባት ሁኔታ አምባሳደሩ ተከታዩን ብለዋል። ክትባትን በተመለከተ የእነሱ አቋም አላቸው። ፕሬዚዳንቱ ካረፉ በኋላ የፖሊሲ ለውጥ ይኖራል አይኖርም አይታወቅም። ነገር ግን አሁን ምንድን ነው የዲፕሎማቲክ ኮሚኒቲ ጥያቄ አቅርበዋል፣ አጠቃላይ ለታንዛኒያ መንግስት አንደኛ እንትኑ ክትባቱ የምናገኝበት መንገድ የሚል ጥያቄ አቅርበዋል። ግን ጥያቄው ለሚመለከተው የውጭ ጉዳይ የሚሰሩ ጥያቄውን ለሚመለከተው ክፍል አቀርባሉ። በዛ ነው እንግዲህ ተንጠልጥሎ ያለውና እንግዲህ ለኢትዮጵያ ብቻ ተይዙ ማለት ለእኛ ብቻ ለኢትዮጵያኖች ብቻ የተለየ ውሳኔ ላይ ወስኑ ይችላሉ። ምክንያቱም አንደኛ ክትባቱን ወደ ሀገር ቤት ለማስገባት መጀመሪያ ክትባቱ ራሱ አፕሩቫል ማግኘት ያለበት እዚህ ሀገር ውስጥ አፕሩቫል ከሌለ ለአንተ እኔ ክትባት ወደ ሀገር ቤት መጓዝ አይችልም ወደዚህ። ስለዚህ እዛ ላይ ግን እንግዲህ ከደብሊዎች ጋርም ምናልባት አሁን የተፈጠረው ፕርሶኔ ሪላክሴሽን ካለ የአቋም ለውጥ ካለ ልታይ ይችላል። እና ከዛ አንፃር የሌሎችንም እንግዲህ ሌሎች ሀገራት የሚከተሉትን መንገድም እያጠናን ከኛ ከዋና መስሪያ ቤት ጋር በመነጋገር ሁኔታዎችን ወደፊት የምናየው ነው የሚሆነው። የኢትዮጵያውያን ማህበረሰብ በታንዛኒያ መቋቋም መጓተትን በሚመለከት ኤምባሲው ከሚመለከታቸው የታንዛኒያ መንግሥት ባለስልጣናት ጋር እየመከረ መሆኑን አምባሳደር ዮናስ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አስትሮባስ ኢትዮጵያ ከአምስት ዓመት በፊት የተጀመረ ጠያቂና ጉጉ ወጣቶችን ለመፍጠር የሚሰራ አመታዊ የጉዞ መርሃ ግብር ነው። መርሃ ግብሩ በየአመቱ ከ15 በላይ ሳይንቲስቶች የፈጠራና የጥበብ ባለሙያዎችን በመያዝ ወደ ተለያዩ የኢትዮጵያ ክፍሎች በመጓዝ ከአንደኛ ደረጃ ትምህርት ቤት እስከ ከፍተኛ የትምህርት ተቋማት ውስጥ ያሉ ወጣቶችን በማግኘት የውይይት የጥያቄና መልስ እንዲሁም የሙከራ ሂደቶችን አብረው በማሳለፍ ወጣቶችን ለማነቃቃት ይጥራል። የአስትሮባስ ኢትዮጵያ ቡድን መስራች አስትሮፊዚስቱ እና የመረጃ ሳይንስ ባለሙያው የአበባል ታደሰ ስለ አስትሮባስ አጀማመር እንዲህ ያስረዳል። ጀማመሩ አስትሮባስ የሚያስባለው አስትሮ ከአስትሮኖሚ ጋር ይበልጥ ይሄዳል። የመጀመሪያ ስንጀምረው መጀመሪያ ላይ ያየ ነው፣ ሴኔጋል ውስጥ ያለ አንድ ፕሮጀክት ነበረ አስትሮ ትራክ ወይንም እንደዚህ የሚባል ብሎ የሆነ ፈረንሳይ ያርኖች ናቸው እዛ የሆኑ ሰዎች ጭስ ቴሌስኮፖች ይዘው በዳካር ውስጥ ሲሄዱ ያለ አንድ በአስትሮኖሚ ላይ ያለ የኢሜይል ግሩፕ ነበረ። ያንን የሆነ ጊዜ ሜሉ ደርሶ የኛችን ኢሜይል ሳይ በጣም ልጆቹ ቴሌስኮፕ አይተው የነበራቸው የስሜት ፊታቸው ላይ የሚታየው ፈገግታ እናንተ በጣም በጣም ስቦኝ ስለነበረ እንዲሁም የኔ አክሻ ወደ አስትሮኖሚ ያስገባኝ የመጀመሪያ አዲስ አበባ ዩኒቨርሲቲ አራት ኪሎ ስማር የቴሌስኮፕ ነበረ ላ የሆነ ዳቲንግ በረጅም ጊዜ ላይ በሰባዎቹ አካባቢ የነበረ አራት ኪሎ የሆነ አንድ ቴሌስኮፕ ነበር እና እሱን ጠግነን መጀመሪያ ጊዜ ጨረቃን ሳይ በጣም የተሰማኝን ስሜት አደረሰውም። እሱ ብቻ አይደለም፣ እኛ ጠገግ ነሆነ ያንን ቴሌስኮፕ አውጥተን የባስኬትቦል መጫወቻ ሜዳው ላይ ተማሪዎቹን፣ ሌሎችን ስናሳይ የነበረው ትልቅ እጅግ ስሜት ከፍተኛ ነበር እና ያንን ስላስታወሰን ይህኛውን ለምን እኛ ኢትዮጵያ ውስጥ አናደርግም ቢሆን ያውም አክቹዋሊ ኢሜል ላኩኝ ለኢትዮጵያኖች፣ ሌሎች ለማ ያላቸው ኢትዮጵያውያን አስትሮኖመሮች እና ለምንድነው ሳይንስ ማናደርገው የሚለው በዛ ተነስቶ ፕሮጀክት ተጻፈ። ከዛ ፕሮጀክቱ በኢንተርናሽናል አስትሮኖሚካል አስትሮኖሚ ፎር ዲቨሎፕመንት የሚባል ፕሮግራም ነበረ። እነሱ በየአመቱ የሚያወጡት ሆን ነበር። በዛ ላይ የሆነ አንድ ግራንት አስሸንፍን እና ያ ነው በቃ ላይ ሁለት ሺህ አስራ አምስት ነው አክቹዋሊ ለሁለት ሺህ አስራ ስድስት ላይ እንዲሆን የጻፍ ነው። ዘንድሮ ለሶስተኛ ጊዜ ለአስር ቀናት የሚቆይ ጉዞ ወደ ጂንካ ከተማ ለማድረግ እየተዘጋጁ መሆኑን የገለጸው ያብባል። ጉዞው የተለያዩ ምርምርን የሚያበረታቱ እንደ ቴሌስኮፕ፣ ሮቦት እንዲሁም የጥበብ ውጤቶች የሚካተቱበት እንደሆነም ያስረዳል። ሁሉንም እያንዳንዱ እዚህ ቦታ ላይ የሚመጡትን እነዚህ ተጽዕኖ ፈጣሪዎቹን ምንድ ነው የጠየቅናቸው ወደ አስራ አራት ቢሄዱና በእናንተ ሰፈር ይሄ ቢመጣ ምን አይነት ነገሮች ቢያሳዩችሁ ይስቧቸዋል? ለአሁናችሁ ጥቅ ጠቃሚ የሆነ ስንት ይሰቧቸዋል? የሚለውን እንዲያስቡበት ነው የመጀመሪያ ወጣናችን እኛ። ምክንያቱም የተለያየ ፊልድ ላይ የተለያየ ስለሆነ ሌላ አይነት ተጽዕኖ አይደለም እናደርገው መቀላቂ። ዋናው አላማው በአንድ ጊዜ በአንድ ቀን ነው ምናልባት አንድ ቦታ ላይ የምንኖረው በዛም በአንድ ቀን ውስጥም ዝግጅቱ ምናምኑ ብሎ ላይክ እንደሆነ በቃ እንደ ኤክስፖ ነገር ሆኖ ለምሳሌ ከሶስት ሰዓት በላይ አንገናኝ። እዛ ሶስት ሰዓትም ደግሞ አንድ ለአንድ ተማሪ ስሜት አነቃቅቶ ወደዚህ ያላደለበ እንደዚህ ነው ለካ የሚታሰበው እንደዚህ በቀላሉ ነገሮች ከነበረበት ወደ የሚቀጥለው ነጥብ መምጣት ይችላሉ የሚለውን እና ደግሞ ለማሰብ ጉጉት ማቀት ወይም ደግሞ ለማሰብ ስንስ አስተሳሰብ ስትራቴጂዎችን ሊለዋወጡ ነው የሚያደርገው ሰው እዛ ስንደርስ በዚህ ክልጭ ውስጥ አንድ ዩኒቨርሲቲ ላይ ነው ብዙ ጊዜ የምንሰራው ጥያቄና መልስ ዝም ብሎ ማስተማር የተለመደው አይነት ሳይሆን በቃ ጥያቄ በጥያቄ ነው የሚጀመረው። ለምሳሌ አሁን አንደኛው አርቲስት፣ አንደኛው ፎቶግራፈር ያደርገው ያነሳቸውን ፎቶግራፎች አድርጎ ይኸው እስኪ ምን ይታያቸዋል። ሌላኛው በአስትሮኖሚው ላይ አካባቢ ለምሳሌ ቴሌስኮፖች ይዘን ስለምንጓዝ ቴሌስኮፖቹ እንዴት እንደሚሰሩ ከፋፍቶ ማሳየት፣ ከፋፍቶ ማስጠገር ሊሆን ይችላል። በፋሽን ዲዛይነሩ ፋሽን ዲዛይነሯ ላይ ልብስ ራሱ አንድ ላይ አብስትራክት ሲሆን እንትን ፔፐር ላይ እንዴት ወይም ወረቀት ላይ እንዴት እንደሚሳር ከዛ ተጀምሮ እንዴት ወደ ልብስነት እንደሚሄድ ሊሆን ይችላል። አብዛኛው ግን እነዚህም የሆነ ከዛ አካባቢያቸው ካለው አስፈላጊ ነገሮች ጋር ሪሌት ማድረግ ነው ወይም ደግሞ ማቀናጀት ማለት ነው። ያብባል። በጉዞ ወቅት ወጣቶቹ ላይ የሚያዩት ጉጉትና መነቃቃት ስራውን ለማስቀጠል የሚገፋ ሀይል ነው ይላል። ያ ምላሹ አብዛኛው ሰው ይህ የመጀመሪያው ቴሌስኮፕ ጨረቃ ጨረቃን ያየበት ጁፒተርን ያየበት ሊሆን ይችላል ወይንም ስልኩን ከሜልበት ውጭ ወጥቶ ቴክሶች ዝም ብለን ነው ንወስዳቸው። ይሄ እንደዚህ ሮቦት ነው ለማለት ሳይሆን ላይክ እላዩ ላይ እንዴት ነው ለምሳሌ እየተጓዘ ከዛ ከሮቦቱ ጋር ሲገናኙ የሚኖራቸው እና እኛ የምናደርገው ጥለ ጥያቄ ነው የምንጠቀምበት። ለምን እንዴት ሊሆን ይችላል የተማሩትን እንዲፈትሹ ነው። እና ለምሳሌ አላባ ላይ አላባ አንደኛ ነቢሃ ምትባል ዶክተር ነቢሃ አስትሮፊዚስት ነች፣ ደሞ አክቹዋሊ በሴቶች የመጀመሪያ የኢትዮጵያ አስትሮፊዚስት ነች። እና ዶክተር የሆነች እና እሷ አላባ ነው የተማረችው። እዛ አካባቢ ብዙዎቹ የሆነ ያው አይተውም ሰምተውም ማያቁም። ከዛ ተወልዶ እዚህ ደረጃ ላይ ደረሰና እሷን ሲያዋት

አስትሮባስ ኢትዮጵያ በተጨማሪም ከዩኒቨርሲቲዎች ጋርና እንዲሁም በሳይንስ ዙሪያ ከሚሰሩ ተቋማት ጋር በትብብር የሚሰራ ሲሆን በየአካባቢው ከሚገኙ የእደ ጥበብ ባለሙያዎች ጋርም የሚተባበር መሆኑን ገልጿል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቬ መሰናዶ ነው። በኮቪድ-19 ምክንያት ይህ መሰናዶ የምናደርሳችሁ ከየመኖሪያ ቤታችን ሆነን ነው። አቃቤ ሕግ በነ አቶ ጀዋር መሐመድ ላይ በዝግ ችሎት ላሰማ ያለውን የምስክር የአሰማም ሂደት የፌዴራል ከፍተኛ ፍርድ ቤት ውድቅ አድርጓል። በጉዳዩ ላይ ፀሐይ ዳምጠው ተጨማሪ አላት። አቃቤ ግ ባለፈው ቀጠሮ በምስክር ጥበቃ አዋጅ መሰረት ለደህንነታቸው ሲባል ከመጋረጃ በስተጀርባና በዝግ ችሎት ምስክሮችን ላሰማ ሲል አቤቱታ አቅርቦ ነበር። ተከሳሾቹም የመከላከል መብታችንን የሚገድም ነው በማለት የአቃቤግ አቤቱታ ውድቅ እንዲደረግ ማመልከታቸው ይታወሳል። በዚህ መሰረት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጽረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ጥያቄውን መርምሮ ውድቅ አድርጎታል ሲሉ ከተጠርጣሪዎቹ ጠበቆች መካከል አንዱ የሆኑት አቶ ከድር ብሎ በፍርድ ቤቱ የነበረውን ሂደት ለአሜሪካ ድምፅ አብራርቷል ዐቃቤ ህግ አንድ ጥያቄ አቅርቦ ነበር ጥያቄ ምንድን ነው በአዋጅ ቁጥር ስድስት መቶ ዘጠና ዘጠኝ ሁለት ሺህ ሶስት መሰረት ለአሁን ለሚያቀርባቸው አንድ መቶ አርባ ስድስት ምስክሮች ጥበቃ አድርጌያለሁ ስለዚህ ይሄ እንዲፈቀድልኝ ጥያቄ አቅርቦ ነበር። እኛ እዚህ ላይ መቃወሚያዎችን ያቀርብናል። የእኛ መቃወሚያ በሶስት መሰረቶች ላይ የተመሰረተ አንደኛው ኢትዮጵያ ከፈረመቻቸው የሰብአዊ መብት ድጋጌዎች አኳያ፣ ሁለተኛ የኤፍድሪ ህገ መንግስት ተከሳሾች የጠበቀው መብት፣ ሶስተኛ ይህ አዋጅ አሁን የወጣ አዋጅ አላማ እና አተገባበር ሁኔታ ከግንዛቤ ባስገባ ሁኔታ መሆን አለበት። የምን ነበር ያቀረብ ነው

የምስክር ዝርዝር ለምስክሮቹ ደህንነትና መብት ጥበቃ ሲባል የምስክሮቹ ማንነት አይገለጽም ስል ጥያቄውን ውድቅ አድርጎታል ያሉት አቶ ከድር ሁሉም ተከሳሾች የጠየቁትን የዋስትና ጥያቄም ውድቅ ተደርጓል ሲሉ ተናግረዋል። እነዚህ እነዚህ ሰዎች ስማቸው መገለጥ የለበትም መገለጥም ካለባቸው በችሎቱ ላይ ነው የሚል ጥያቄ ነው ያቀረበው። ሁለተኛው የተወሰነው ምንድን ነው? የተከሳሾችን የዋስትና ጉዳይ ነው። የዋስትና መስጠት ጉዳይን በተመለከተ የቀረበባቸው አንቀጽ የዋስ ስለማይፈቅድ የዋስትና መፈቀድ አይገባም። ምክንያቱም በድርጊት ውስጥ አንድ ሰው ሞቷል፣ የምን ክስ ስላለ ይሄ ባለበት ሁኔታ የወንጀለኛ መቅጫ አንቀስ አንቀጽ ስልሳ ሶስት በሚያዘው መሰረት የዋስትና አሰ በምን አቅርበን የነበረው ዋስትና ውድቅ አድርጓል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት የአቃቤ ህግ ምስክር ለመስማት ለሚያዝያ 5 2013 ዓ ም ተለዋጭ ቀጠሮ ተሰጥቷል። አቶ ጃዋር መሐመድና በእርሳቸው መዝገብ ስር የተከሰሱ ተጠርጣሪዎች የአርቲስት ሃጫሉ ሁንዴሳ ግድያን ተከትለው በኦሮሚያ ክልል በተለያዩ አካባቢዎች ለተከሰቱ ሁከትና ብጥብጥ እጃቸው አለበት በሚል ተጠርጥረው መታሰራቸው ይታወሳል። Lamir kadim sahidanto, tu kadisawam. ሀይድ አምጣውን ለዘገባው እናመሰግናለን። ከጋቢና ቬጋ ናቸው ያላችሁት። የኮሮና ቫይረስ ወረርሽኝ በዓለም ዙሪያ የሚገኙ ሴቶችን ለበለጠ እንግልት የዳረገ ሲሆን ሴት ጋዜጠኞችም የዚህ ችግር ተጋሪ ናቸው። ይህ ደግሞ ከዚህ በፊት የምናውቃቸውና እጅግ አስፈላጊና ሁሉን አካታች ዘገባዎች ላይ እንቅፋት እንደፈጠረ የመብት ተከራካሪዎች ይናገራሉ። የአሜሪካ ድምጿ አኒታ ፓውል አፍሪካ ውስጥ ችግሮችን ተቋቁማ ዘገባዎችን ለሕዝብ ለማድረስ የምትጥር ጋዜጠኛ አነጋግራ የሰራችውን ዘገባ ስምንሽ ቆየ ታቀርበዋለች። ኪም ዎል ፍርሀት የማታውቅ ጋዜጠኛ ናት። ለተለያዩ የዜና አውታሮች የምትዘግበው ጋዜጠኛ በአለም ዙሪያ አደገኛ በሚባሉ እንደ ሃይቲ ዩጋንዳና ሰሜን ኮሪያ የመሳሰሉ ሀገራት ያልተነገሩና ያልተዳሰሱ ታሪኮችን በማንሳት ትታወቃለች። የስዊዲሽ ዜግነት ያላት ይቺ ጋዜጠኛ ግን እንደ አውሮፓውያን አቆጣጠር በ2017 በንጽጽር እምብዛም አደገኛ ያልሆነ ዘገባ በምትሰራበት ወቅት ተገደለች። በወቅቱ ከትውልድ ስፍራዋ ብዙም ባራቀ ቦታ የባህር ውስጥ ሰርጓጅ የጦር መሳሪያ በቤት ከሰራ ግለሰብ ጋር ቃለመጠይቅ እያደረገች ነበር። ልክ እንደ ኪም ትልቅ ደፋርና ሴት ሆነው ድምጻቸውን የሚያሰሙ ጋዜጠኞች በዓለም ዙሪያ አደጋ ውስጥ ናቸው። አደጋው በግልጽ በሴቶች ጋዜጠኞች ላይ ያነጣጠረ ባይመስልም ችግሩ ግን ያለ መሆኑን የኮሮና ወረርሽኝ ደግሞ እያባባሰው እንደሆነ የዓለም አቀፍ ሴት ጋዜጠኞች ፋውንዴሽን ምክትል ዳይሬክተር የሆኑት ናዲያ ሆፍማን ይገልጻሉ። ፋውንዴሽኑ በሴት ጋዜጠኞች ላይ እየደረሰ ያለውን መሰናክሎች እየመዘገበ የሚያስቀምጥ ሲሆን በተለይ ሰዎች ኢንተርኔትን የበለጠ ወደ ህይወታቸው እያስገቡ ባለበት በዚህ ዘመን በተለያዩ ድረ ገጾች ላይ ሴቶችን የሚያጠቁ መልእክቶች እየጨመሩ መምጣታቸውን አመልክቷል። በህይወታችን የሚከናወኑ ነገሮችን በሙሉ ወደ ኢንተርኔት እየወሰድን ባለንበት ወቅት ላይ ሴቶችን እንደ ጠላትነት የማየት እና የሴቶች ጥላቻ በተወሰነ መልኩ እየጨመረ መሆኑን አስተውለናል። በተለይ በዩናይትድ ስቴትስ ባለፈው አመት በተደረገው ምርጫ ላይ ለምሳሌ ስለ ሴቶች ስለ ሴት ጋዜጠኞች የሚነገርበት መንገድ በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕ ስለ አስተዳደራቸው ይዘግቡ በነበሩ ሴት ላይ የነበራቸው አመለካከት እጅግ አስከፊ ነው። አሁን የተሻለ አክብሮት የሚኖርበት ጊዜ እንደሚመጣና በኢንተርኔት ላይ የሚደርሰውን ጥቃት አንድ ላይ ሆነን እንዲቆም እንደምናደርግ ተስፋ እናደርጋለን። በዚህ ረገድ ፋውንዴሽኑ ሴት ጋዜጠኞችን በገንዘብ ለማገዝ ጥረት እያደረገ ሲሆን ኪም ዎል በሕይወት በነበረችበት ጊዜ የሰራችውን ለማሰብ በስሟ የሚሰጥ ገንዘብንም ያጠቃልላል። በዚህ ፈንድ የገንዘብ ድጋፍ ካገኙ ሴት ጋዜጠኞች መካከል አንዷ የዚምባብዌ ተወላጅ የሆነችው የቲቪ ጋዜጠኛ ቦንጋኔ ሲዚባ አንዷ ናት። እኔ በተለይ በሚዲያዎች ላይ በስፋት ፊት ለፊት የማይነገሩ ዘገባዎች የበለጠ ይስቡኛል። በተለይ ስለ ሴቶች ሕጻናትና ሌሎች ሰው ሰው የሚሸቱ ዘገባዎች፣ ከቅርብ ጊዜ ወዲህ ደግሞ ባህልን የሚዳስሱ ታሪኮች እየሳቡኝ መጥተዋል። ሲዚቢ ገንዘቡን ያገኘችበት ፕሮጀክት ታዋቂዋ የደቡብ አፍሪካ አርቲስት ኤስተር መሃላንጉ ረቂቅ የስዕል ስራዎችን በዓለም አቀፍ ደረጃ እንዴት ተወዳጅ እንደሆኑ የሚዳስስ ነው። የ85 ዓመቷ ሰአሊ ያሰባሰበቻቸው በርካታ የጥበብ ስራዎችም በታሪኩ ውስጥ ተካተዋል። በደቡብ አፍሪካ ገጠራማው ክፍል በሚገኘው መኖሪያ ቤቷም ለወጣት ሴቶች ትምህርት ቤት ከፍታ ከፍተኛ የሴቶች ጥቃት በሚፈጸምበት ማህበረሰብ ውስጥ እንዴት ሕይወትን ማሸነፍ እንደሚችሉ ታስተምራቸዋለች ሲ ሲዚባ ይህ እጅግ በጣም አስፈላጊና መነገር ያለበት ታሪክ ቢሆንም በዚያ አስቸጋሪ ወቅት ግን ገበያ አያገኝም ትላለች። ከቤት የመውጣት ክልከላው ከታወጀ ከሁለት ሳምንት በኋላ እሰራበት ከነበረው አንደኛው የዜና አውታር የስራ ቅጥሬ መቋረጡን የሚገልጽ ደብዳቤ ደረሰኝ። ምን ማድረግ እንዳለብኝ አላወቅኩም ነበር ከጥቂት ሳምንታት በኋላ ደግሞ ሁለተኛውም ቅጥሬ ተቋረጠ ያ ማለት ምንም አይነት የገቢ ምንጭ አልነበረኝም ስለዚህ ወጥቼ ዘገባውን እሰራለሁ ግን ለማን እንደምሸጠው አላውቅም አሁንም ሁኔታው እንደቀጠለ ነው እና በጣም ከባድ ነው ኮቪድ-19 በተለይ ለሚዲያዎች ሁሉንም ነገር ነው የቀየረው ለእኛ ለሴቶች ደግሞ ይበልጡን ከባድ ነው ከወረርሽኙ ጋር ተያይዞ የመጣው የኢኮኖሚ ጫና የቅርብ ክስተት ቢሆንም ሴት ጋዜጠኞች የሚገጥማቸው እንቅፋቶች ግን ዘመናትን ያስቆጠሩ ናቸው። ለምሳሌ የነፍስ ማጥፋት መሆኑ የተረጋገጠውን የወልን ግድያ ሚዲያዎች እንዴት እንደዘገቡ እንመልከት ይላሉ ሆፍማንና የስራ ባልደረባዋ ቻርሎቴ ፎክስ የባህር ውስጥ ሰርጓጅ ሚሳይሉን ከሰራው ሰው ጋር ቃለ መጠይቅ ለማድረግ ሰርጓጅ ሚሳይሉ ላይ ስትወጣ ሰዎች ልክ ያልሆነ ነገር የሰራች አድርገው ቆጠሩት። እንደ አንድ ሴት ጋዜጠኛ መረጃ የሚሰጣትን ሰው ነው ያገኘችው። ቸ ራይተርስ በምርመራ ሂደቱ ላይ የተሰራ አንድ የድረገጽ ሬዲዮ ወይም ፖድካስት ሳዳምጥ አንዲት ሴት እንዴት በሰርጓጅ የጦር መሳሪያ ላይ ትወጣለች? በሚል ባለማመን ይሳሳቁ ነበር። ያንን ማድረግ እንዳልነበረባትና እንደውም እንደዛ ባታደርግ ኖሮ ይህም ሁኔታ አይፈጠርም ነበር አሉ። ትክክለኛ እውነቱ ኪም ዎል የተገደለችው በራሷ ጥፋት አለመሆኑ ነው። እሷ የተለመደውን ስራዋን እየሰራች ነበር። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬ የጋቢና ቪኦኤ የምሽት ዝግጅታችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። 2022076379 የዋትሳፕ መስመር ላይ የድምፅ ወይም የጽሑፍ መልእክት አስቀምጡልን። በፕሮግራሙ አርቶት ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ስመኝሽ የቆየ፣ በመስተንግዶ እኔ ኤደን ገረመው ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። በዚሁ እንሰናበታለን። ደናደሩ